የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የሥልጣን ዘመናቸው ከማብቃቱ በፊት ለኢትዮጵያ ጉዳይ ትኩረት እንዲሰጡ አንድ ኢትዮጵያዊ የፖለቲካ ሳይንስ ምሁር አሳስበዋል። በሞርጋን ዩኒቨርሲቲ የፖለቲካ ሳይንስ ክፍሉ ኃላፊና ፕሮፌሰር የሆኑት ዶክተር ጌታቸው መታፈሪያ ሰሞኑን ለአሜሪካው ፕሬዝደንት ባራክ ኦባማ ይድረስ ባሉት ደብዳቤ የኢትዮጵያን ጉዳይ ይናገራል ያሉት ባለ ሰባት ነጥብ መልእክት አስተላልፈዋል። ሰሎሞን አባተ ዶክተር ጌታቸው መታፈሪያን አነጋግሯል። እባክዎ ክቡር ፕሬዝደንት የሥራውን ዘመን ጨርሰው ከመልቀቆ በፊት ከእውነተኛው ታሪክና ከኢትዮጵያውያን ጎን እንጂ ሕዝቡን ለአስከፊ ሁኔታ ከዳረገ መንግሥት ጎን እንዳልሆኑ አሁኑኑ ያረጋግጡ፣ ይላል የፕሮፌሰር ጌታቸው መታፈሪያ ደብዳቤ ወደ ማጠቃለያው ሲያዘግም በዚህች እየታመሰች ባለችው ሀገርና በማያስተማምነው የአፍሪቃ ቀንድ አካባቢ ውስጥ ሰላም እንዲሰፍን እርዳታውን ይለግሱ፣ ከታሪክ ተጠያቂነት ይዳኑ፣ ብለዋል ዶክተር ጌታቸው መታፈሪያ በዚሁ ለፕሬዚደንት ኦባማ በላኩት መልእክት። የዶክተር ጌታቸው መታፈሪያ ግልጽ ደብዳቤ የተፈረመው በራሳቸው ቢሆንም የወጣው ግን በሞርጋን ስቴት ዩኒቨርሲቲ የራስጌ መለያ ወይም ሌተርሄድ ነውና ዩኒቨርሲቲው ወይም የፖለቲካ ሳይንስ ትምህርት ክፍሉ ከደብዳቤው ጋር ግንኙነት ይኖራቸው እንደሆነ ወደ ይዘቱ ከመግባታችን በፊት ጠይቄያቸው ነበር። እኔ የዲፓርትሜንቱ ተቀጣሪ ነኝ። እንደዚህ አይነት መግለጫ ማውጣት ከእኔ ከአንድ ፕሮፌሰር፣ ከአንድ መምህር የሚጠበቅ ነው። ይሄም አንደኛው በዩኒቨርሲቲ ደረጃ የሚጠበቅ ስለሆነ በዛ መልኩ ነው ያወጣሁት። በሶስተኛው ዓለም ይሄ አጠያቂ ሊሆን ይችላል። የመንግስትን አርማ የያዘ ወይንም የአንድ ተቋም አርማ የያዘ ትክክል አይሆንም የሚል አቋም ሊኖር ይችላል። ግን ይሄ አሜሪካ አገር ነው ነጻ አገር ነው። እኔም ደግሞ እንደዚሁ ባለኝ ከኔ በሚጠበቅበኝ ሁኔታ በዛ አድርጌዋለሁ። ዶክተር ጌታቸው ደብዳቤውን የጻፉት መስከረም ሀያ አራት ቢሆንም ለመገናኛ ብዙሀን ግልጽ ያደረጉት ግን ገና ትናንት ነው። ለምን? ፕሬዚደንቱና መልእክቱ እንደ ደረሳቸውስ አረጋግጠው ይሆን? ከአንድ ሳምንት በፊት ለዋይት ሀውስ ነው የላኩት። እስካሁን ድረስ የቆየሁት በፕሮፌሽናል ኤቲክስ እንዲያው ከበሬታ ለመስጠት እሳቸው ጋር መጀመሪያ ይድረስ እና ከዛ በኋላ አወጧለሁ ብያለሁ። መሰረቱም ደግሞ ያው ይሄ በምስጢር አንድ ሰው ለአንድ ሰው የላከው አይደለም፣ ለአንድ የአገር መሪ ከአንድ ተቆርቋሪ የተላከ እና ግልጽ የሆነ ደብዳቤ ነው እና ግልጽነቱም ደግሞ ያው ዓለም ህዝብ ማወቅ አለበት ከሚል አንጻር ነው። ፕራይቬት ወይም የግል ደብዳቤ አይደለም ይሄ። መልእክቱም ህዝባዊ ነው እና በዛ መልኩ ነው የተላከው። አጋጣሚ ሆኖ የዶክተር ጌታቸው ግልጽ ደብዳቤ ለመገናኛ ብዙሃን ይፋ በተደረገ ጊዜ ኢትዮጵያ ውስጥ ሀገሪቱን ወደ መረጋጋት ለመመለስ በሚል የአስቸኳይ ጊዜ አዋጅ የተመታበት ወቅት ሆኗል። ለመሆኑ ይህ ደብዳቤ አሁን በሀገሪቱ ውስጥ ካለው ሁኔታ ጋር ቀጥተኛ ግንኙነት ይኖረው ይሆን? ሊኖረው ይችላል። እንግዲህ ያው ኢትዮጵያ ሁን አስጊ ደረጃ ላይ ነው ያለችው መንግስት አስቸኳይ ጊዜያዊ አዋጅ አውጇል እና በውጥረት ላይ እንዳለች ኢትዮጵያ ማንም ማንም ሰው ያውቃል። ፕሬዚዳንት ኦባማም ሊረዱት ይችላሉ እና ለዚህ እንግዲህ ለዚህ ደብዳቤ ምናልባት ክብደት ሊሰጠው ይችላል። ያን ቦታ ሊደርሳቸዋል ወይንም ደግሞ ፍሬ ነገሩን ይነገራቸዋል ብዬ ተስፋ አድርጋለሁ። የዶክተር ጌታቸው ደብዳቤ የኢትዮጵያ ሁኔታ ሲል የዘረዘራቸውን ጉዳዮች በሰባት ዋና ዋና ነጥቦች የሚያጠቃልል ነው። ስለ ኢትዮጵያ ብዙ ብዙ ብዙ ነገር ሊወራ ሊነሳ ይችላል ግን እኔ በአጠቃላይ ጨመቅ አድርገህ ያወጣሁት አንድ ሰባት ወይንም ስምንት እንዲያውም ቁጥር አልተሰጠውም እንጂ በስምንት እየጠቀለልኩት ነው ነጥቦች አንደኛውም የሚናገረው ያው ኢትዮጵያ ውስጥ ነጻ የሆነ ምርጫ እንደማይካሄድ እንዲያው ባለፈውም ዓመት እንደዚሁ መቶ በመቶ አሸነፍኩ ብሎ ይሄ መንግስት እንዳወጀ በዛ ላይም ደግሞ የነዚህ የህዝባዊ የሆኑትን ድርጅቶች የሚያግድ እንዲያው የሚያፍናቸው አንድ ህግ ወጥቷል ያም ህግ ድርጅቶችም ሆኑ ግለሰቦችም ሆኑ በኢትዮጵያ ላይ በኢትዮጵያ መንግስት ላይ አንድም አይነት ሂስ ሊሰጡ እንደማይችሉ ሂስም ቢሰጡ ያው አሸባሪዎች ተብለው እንደሚገመቱ ይሄም ደግሞ ጸረ ዴሞክራሲ የሆነ ፖሊሲ እንደሆነ እሱን አስረድቻለሁ። በዚያም ደግሞ አንድ አመት የፈጀውንም በኦሮሞ የተነሳውን ጥያቄዎች የህዝብ ጥያቄዎች አንስቻለሁ። ያው መሰረቱ ከመሬት መፈናቀል፣ ከመሬት ከተፈናቀሉ በኋላ ደግሞ ምንም አይነት አግባብ ያለው ክፍያ እንደማይከፈላቸው የተፈናቀሉ ሰዎች እንዲያውም ይሰሩበት በነበረበት ቦታ ላይ ኩሊ ሆነው በቀን ከአንድ ዩኤስ ዶላር በታች እንደሚከፈላቸው፣ ለከብቶቻቸው ግጦሽም ሊያገኙ እንደማይችሉ፣ እነዚህ እነዚህ ነው ያስቀመጥኩ። ደግሞ ከዛ በኋላ ደግሞ የተፈጠሩት በጎንደር የወልቃይ ጠገዴ ከትግራይ ጋር ለማቀላቀል ና የወልቃይ ጠገዴ ህዝብ ትግራይ ክልል ነው ትግሬዎች ናቸው ብለው የሚባለው ነገር ሁሉ እሱንም ያው እያገሩ ሰው እኛ አማራዎች ነን ብለው እንደሚሟገቱ በአጼ ኃይለሥላሴ ጊዜም የነበሩ አስተዳዳሪ ትግራይን ከማዋሰን በስተቀር ወልቃይ ጠገዴ የትግራይ አካል እንዳልሆነ ተናግረዋል። በዛ ላይም ደግሞ የተናገርኩት ነገር አለ። አንድ ሰው ከአንድ ቦታ ተነስቶ ወደ አንደኛው ሄዶ እየኖረ እየሰራ፣ የትግራይ ሰውም ሁኔታ እንደዛ ነው። ወልቃይ ጠገዴ ውስጥ ኖረው ከትግራይ መጥተው ከህዝቡ ጋር ተጋብተው ሁለት ቋንቋ እየተ ናገሩ እንደሚኖሩ ከህዝቡ ጋር ሆነው ደግሞ የኢትዮጵያ የሰፊ የኢትዮጵያ ሁኔታ እንደሆነ አስረዳው። በሌላ በኩል ደግሞ ትግራይ ራሷ የታፈነች ግዛት እንደሆነች ህዝቡ ዴሞክራሲ መብት እንደሌለው ተጨቁኖ እንደሚኖርም አስቀምጫለሁ። የአፋር ህዝብንም እጠቅሻለሁ። እንደዚሁ የአፋርን መሬት ወደ ትግራይ መጥረቢያ ነው ምለው አክስ እየተጠረበ እንደ ሌላው እንደ ወሎ ወደ ትግራይ እየተቀላቀለ እንዲገባ እንደተደረገ እንደሚደረግ ይህንም ደግሞ የአፋር ሰዎች በአካባቢው ያሉ ሰዎች ያው መንግስትን እየተፋለሙ እንደሆነ ያንንም አስቀምጫለሁ። እነዚህም የአፋር ሰዎች በሀገራቸው ንግድ ውስጥ ጥብቁ ተሳታፊ እንደሌላቸው የንግዱን ተቋም ጨፍድደው የያዙት ከትግራይ መጡ ከበርቴዎች እንደሆኑ ያንን አስቀምጫለሁ። ሌላ ደግሞ ከ1991 ዓ ም በፈረንጆች አቆጣጠር ኢህአዴግ ኢትዮጵያ ከመጣ ጀምሮ ከፋፍለ ግዛ የሚለውን መርሆ ተከትሎ አንዱን ጎሳ ከሌላው ጋር አንዱን የሃይማኖት ተከታይ ከሌላው ሀይማኖት ተከታይ ጋር እያጋጨ ራሱ የበላይነት ሆኖ እንዲቆይና ምንም አይነት ድልድይ ህዝብ በህዝብ መካከል ሀይማኖት በሀይማኖት መካከል ሊዘረጋ እንዳልፈለገ እና ያንን ጠቅሻለሁ። በመጨረሻም ደግሞ ይሄ ብዙ የተለፈፈለት ኢኮኖሚ ኢትዮጵያ አደገች መጣት መቶ ከመቶ አስር እጅ በየአመቱ እያስመዘገበች ነው የሚባለው በእውነት ያ ለህዝቡ ለሰፊው ህዝብ ምንም ይህን ያህል ፋይዳ እንዳልፈየደለትና የኢኮኖሚውንም ደግሞ አውታር ጨምድዶ የያዙት የገዢው ክፍል ሰዎች የገዢው ሰዎች እንደሆኑ እና ክሮኒ በመታወቅ ብቻ የበለጸጉ ሰዎች እንዳሉበት አስቀምጫለሁ። ሌላው ደግሞ ይሄ መንግስት ለውጭው ሀገር ለውጭው መንግስታት ለምዕራቡ በተለይ በጣም በሚያሰጋ አካባቢ በአፍሪካ ቀንድ አካባቢ ሰላም አስጠባቂ ኔ ነኝ እያለ ስለሚመጻደቅ እያም ደግሞ ትክክል እንዳልሆነ እንዲያውም ኢትዮጵያን ሰላም እያሳጣት እንደሆነ የሀገሩ ሰዎች ኢትዮጵያኖችም አሁን ወጣቶቹ እንዲያውም ወደ ውጪ የራሳቸው ችግር ወዳለባቸው አገሮች ወደ እነ ሱዳን እየኮበለሉ እንደሆነ፣ ይህም ደግሞ አልመው ከሚገሉት ጦር ኃይሎች ለማምለጥ እንደሞከሩ ይህንን ጠቅሻለሁ። በአብዛኛው ይህን የአሁኑ ትግል እንዲያው ቀንደኛ ሆነው ከሚመሩት ውስጥ አንደኛው ክፍል ይሄ ወጣቱ ክፍል ኢህአዴግ ከገባ በኋላ ተወልዶ አድጎ ተስፋ ያለው ምግብ እየተሰጠው፣ ያ ተስፋ ምንም እንዳረባው ተስፋ ቢስ የሆነ ሁኔታ ላይ እንዳለ ያለመው ሁሉ ከግብ እንዳልደረሰ ያ ያ እንዳሰቃየው እንዳናደደው በዛ በዛ መኪያ እንደተነሳ ነው ያስቀመጥኩት። ዶክተር ጌታቸው መታፈሪያ ሌሎች የሚያነሷቸው ነጥቦች አሉ ለክሶቻቸው እርሳቸውም እንደ ፖለቲካ ሳይንስ ተመራማሪ ማስረጃዎችን ማቅረብ እንደሚችሉ፣ የአሜሪካ መንግስትም ሆነ ዓለም አቀፍ የመብቶች ተሟጋቾች በየወቅቱ በሚያወጧቸው ሪፖርቶች ይህንን እንደሚያረጋግጡ ተናግረዋል። ከዶክተር ጌታቸው ጋር በሌሎችም ዝርዝር ጉዳዮች ላይ ሰፊ ውይይት ነው ያደረግነው። ከዌብሳይታችን ማግኘት ይቻላል። በሌላ ዘገባዎችም ይዣቸውን መለሳለሁ ዶክተር ጌታቸው የጻፏቸውን አይነት ደብዳቤዎች ብሶቶችና ቤቱታዎች በየጊዜው ይወጣሉ ለዩናይትድ ስቴትስ ፕሬዚደንት ለአሜሪካ የተወካዮች ምክር ቤት ለአሜሪካ የውጭ ጉዳይ መስሪያ ቤት ለተባበሩት መንግሥታት ድርጅት ለአውሮፓ ኅብረት ለሌሎችም ዓለም አቀፍ ድርጅቶች ይድረስ ይባላሉ ዋይት ሀውስ ስለዚህና መሰል ደብዳቤዎች እንዲሁም ስለ ወቅቱ የኢትዮጵያ ሁኔታ ያለውን አስተያየት እንዲሰጠን ጥረት እያደረግኩኝ ነው። ለእንዲህ አይነት ጥሪዎችና ጩኸቶች የኢትዮጵያ መንግሥት ጆሮውን ይሰጥ ይሆን? የመንግሥቱን ቃል አቀባዮች ለማነጋገር ተደጋጋሚ ጥረቶችን አድርጌያለሁ። ለጊዜው ላገኛቸው አልቻልኩም። ቀጥላለሁ። ለማንኛውም የኢትዮጵያ መሪዎች ሰሞኑን እየሰጧቸው ባሉ መግለጫዎች የተለያዩ ለውጦችን ለማድረግ የምርጫ ሕጉን እስከ መቀየር የሚደርሱ የማሻሻያ እርምጃዎችን ለመውሰድና ከተቃዋሚዎችና ከሕዝቡም ጋር ቀጥተኛ ንግግሮችን ለማድረግ ያቀዱ መሆናቸውን እየተናገሩ ነው።